ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለአሜሪካ ድምፅ ገልጠዋል። በአማሮ ወረዳና በምዕራብ ጉጂ ዞን አዋሳኝ አካባቢዎች የተፈጠረውን ግጭት ለማብረድ ከገቡት የመከላከያ ሰራዊት አባላትም ሶስቱ መገደላቸውንና ሁለቱ መቁሰላቸውን የተናገሩት አስተዳዳሪው አቶ አማኑኤል አብደላ ታጣቂዎቹም የኦሮሞ ነጻነት ግንባር ኦነግ ሰዎች ስለመሆናቸው መረጃ ደርሶናል ነው ያሉት። በሌላ በኩል ስለ ጉዳዩ መረጃ እንደደረሳቸው የተናገሩት የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ድርጊቱ የተፈጸመው በኦነግ ሰራዊት ነው አይደለም የሚለውን በማጣራት ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በደቡብ ክልል የሰገን ሕዝቦች ካሉት አምስት ወረዳዎች አንዱ የሆነው የአማሮ ወረዳ አስተዳዳሪ አቶ አማኑኤል አብደላ ለአሜሪካ ድምፅ እንደተናገሩት ሐሙስ ጥቅምት አንድ ሁለት ሺ አስራ አንድ ዓመተ ምህረት ከጠዋቱ አምስት ሰዓት አካባቢ በምዕራብ ጉጂ አዋሳኝ ቀበሌ ላይ በታጣቂዎች ጥቃት እንደተፈጸመ ተናግረዋል። በእለቱ ጎልቤ የሚባል ቀበሌ ላይ ከጉጂ ለታሪ ከሚባል ቀበሌ አካባቢ በከፍተኛ ሁኔታ ታድቆ የመጡ ሰዎች ቀበለውን በስፋት ወርረው የነበረበት ሁኔታ ነው ያለው። በዛ ወቅት ያው አካባቢውን ለማረጋጋት የተቀመጠው የመከላከያ ስራ አለ። እቱም አካባቢ እየተንቀሳቀሰ ችግሮችን ለማብረድ የሚሰራ በዕለቱም ችግሩ የከፋ እንዳይሆንና ጉዳት እንዳይደርስ በምልት ወደ አካባቢ ተንቀሳቅሰው፣ ስንቀሳቀስ ግን ትንቆሳ የተፈጸመው በመከላከያ ስራ ላይ ጭምር ነው እና በዛ መሀል ከመከላከያ ጋር ስራዊት ጋር የተፈጠረው መተኳኩስ መከላከያ ስራዊትን ጭምር የተሰዋበት እና የቆሰሉበት ሁኔታ ጭምር ነው ያለው። በደረሰው ጥቃት ሶስት የመከላከያ ሰራዊት አባላት ሕይወታቸው አልፎ ሁለት መቁሰላቸውን ገልጸው በወረዳው ላይ የሚገኘው የመከላከያ ሰራዊቱ የሻምበላ አመራር ባዘጋጀው ስርዓት መሰረት አባላቱ በየእምነታቸው በተዘጋጀ ስርዓት ከትላንት በስቲያ ሰኞ ጥቅምት አምስት ቀን እዛው አማሮ ውስጥ መቀበራቸውን አቶ አማኑኤል ተናግረዋል። አያይዘው በዚህ አካባቢ የሚከሰተው ግጭት ረዘም ያለ ጊዜ ማስቆጠሩን ጠቁመው የአማሮ ወረዳ አመራሮች ከምዕራብ ጉጂ አመራሮች ጋር በጋራ በመሆን ችግሩን ለመፍታት ከፍተኛ ጥረት እያደረጉ መሆኑን ይገልጻሉ። ነገር ግን በሁለቱም አካባቢ የተለያዩ ትንኮሳዎች ስላሉ እሱን ለመከላከል መከላከያ የሰራዊት አባላት እዛ እንደሚገኙ ገልጸው ሐሙስ እለት ደግሞ ጥቃቱን የፈጸሙት ታጣቂዎች በዚህኛው የመከላከያ ሰራዊት አባላት ጭምር ላይ ነው ብለዋል። እንግዲህ ታጣቂዎቹ መደበኛ የህዝብ ክፍል አይደሉም። የተለየ ዓላማ ያላቸውና በተደጋጋሚ አካባቢ ላይ ከፍት እንደገና የሰዎችን ህይወት እስካሁን በማጥፋት ላይ የተሰማሩ የታጠቁ አካላት ናቸው። እስካሁን ለእኛ በሚመጣ መረጃ መሰረት የኦነግ ታጣቂዎች እንደሆኑ መረጃ ነገሮች እየበረዱ ይመስሉና ተመልሰው በሁለትና በሶስት ቀናት ውስጥ ውጥረት ውስጥ ይገባል ያሉት አቶ አማኑኤል የምዕራብ ጉጂ አመራሮችን በተደጋጋሚ እያነጋገርን ነበርን ብለዋል። በጉዳዩ ላይ ከምዕራብ ጉጂ ዞንም ወረዳ አመራሮችም ጋር በተደጋጋሚ ስንነጋገር መትናል እነሱ በየጊዜው የተነጋገርን ነው። ግን ችግሩ እነሱን መቆጣጠር ከሚችሉት በላይ የሆነ እንዳለ ነው መስረት በሌላ በኩል የኦነግ ስራ አስፈጻሚ አባልና ቃል አቀባይ የሆኑት አቶ ቶሌራ አዳባ በዚህ አካባቢ ጥቃቱን ያደረሱት ታጣቂዎች የኦነግ ናቸው መባሉን አንስቼ ጠይቂያቸው ነበር። በምዕራብ ጉጂ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው፣ እያጣራን ስለሆነ ከዚህ በላይ በአሁኑ ጊዜ ለማለት የሚችለው ነገር የለም። በዛ በኩል እነዚህ ይህን ድርጊት የፈጸሙት የኦነግ ወታደሮች ናቸው አይደሉም የሚሉትን ነው የምታጣሩት? አዎ፣ ያንን እያጣራ ነው። ምን መሰለሽ ችግሩ በአሁኑ ሰዓት እንግዲህ በኦነግ ስም በየቦታው የሚንቀሳቀሱ ታጣቂ ኃይሎች አሉ። እነዚህ ሰዎች ልዩ ልዩ ጥቃቶችን ሲያደርሱ የመከላከያ ሰራዊትም ፀጥታን ለማስከበር ጸጥታ ማስከበር ኃላፊነታቸውን ለመወጣት በግዳጅ ላይ ይሰማራሉ። በዛ መሀል ግጭት መፈጠሩ ያለ ጉዳይ ነው። ግን እነዚህ ትክክለኛ የኦነግ አባላት ናቸው ወይ አይደሉም የሚለውን በበኩላችን ማጣራት አለብን። እነሱ የታጠቀ ኃይል በሙሉ ለኦሮሞ ነጻነት ግንባር ሰራዊት ሊወስዱ ይችላሉ። ግን በዚያ ስም የሚንቀሳቀሱ ከአሁን በፊትም በልዩ ልዩ ቦታዎች የዚህ አይነት እንቅስቃሴ የሚያደርጉ ሀይሎች መኖራቸውን እናውቃለን። ያንን ደግሞ ስናጣራ የእኛ አለመሆናቸውን ስናረጋግጥ ተገቢ ሞች ስንሰጣለን ማለት ነው። እንግዲህ አጣርታችሁ መቼ መልሼ ልደውል፣ ምንደረሳችሁ የሚለውን ለማረጋገጥ ሁለት ሶስት ቀን በኋላ መጠየቅ ትችያለች። ከመንግስት ጋር ያላችሁ ውይይት ምንደረሰ። ከዚህ ከታጠቁ ሰራዊቶች ጋር በተያያዘ ያለው በመንግስትና በኦሮሞ ነጻነት ግንባር መካከል በሰራዊቱ አያያዝ ላይ ምንም የተፈጠረ ችግር የለም። አሁንም ደግሞ ከመንግስት ጋር እየተሰራ ነው። በዛ ላይ ስምምነት ላይ እየተደረሰ እየተደረሰ ነው። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በጉዳዩ ላይ ያላቸውን አስተያየት ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ